sport. የቅዱስ ጊዮርጊስ እግር ኳስ ቡድን ወደ ፕሪምየር ሊጉ ባደገው የባህር ዳር ከተማ የእግር ኳስ ቡድን ትናንት በደጋፊው ፊት ሽንፈት ገጥሞታል። በዛ ትልቅ ድባብ ውስጥ ውጤቱን ማጣቱ ነው በጣም ያናደደኝ ሲሉ አሰልጣኙ ለዲ ደብልዩ ተናግሯል። ዝርዝር ዘገባ ይኖረናል። ከኒውዮርክ ማራቶን አንስቶ ኢትዮጵያውያን በሳምንቱ መገባደጃ በመላው ዓለም በርካታ ድሎችን አስመዝግቧል። ለሻምፒዮንስ ሊግ ግጥሚያ 16 የአውሮጳ ብርቱ ቡድኖች ቀጠሮ ይዟል። በነጋታው ረቡእ ተመሳሳይ ስምንት ግጥሚያዎች ይኖራሉ። ቢሊየነሩ ቡጢኛ ፍሎይድ ማይዌዘር ከጃፓናዊው የቡጢ እርግጫና ቅይጥ የፍልሚያ ጥበብ ባለድል ጋር ሊጋጠም ቀጠሮ ተይዟል። የፍልሚያው አይነት ግን ቡጢ ይሁን ሌላ አይነት ገና አልታወቀም። አብራችሁን ቆዩ። ትናንት በተለያዩ የዓለማችን ክፍሎች በተከናወኑ የማራቶን የሩጫ ውድድሮች ኢትዮጵያውያን ድል ቀንቷቸዋል ለሁለት ጊዜያት የቦስተን ማራቶን ባለ ድል የነበረው አትሌት ሌሊሳ ደሲሳም ዩናይትድ ስቴትስ ውስጥ በተከናወነው የኒውዮርክ ማራቶን የአንደኛነት ደረጃ ድልን ተቀዳጅቷል አትሌት ሌሊሳ አንደኛ በመውጣት ያሸነፈበት ጊዜ ሁለት ሰዓት ከ5 ደቂቃ ከ59 ሰከንድ ነው ከሁለት ሰከንዶች በኋላ በመግባት ሁለተኛ ደረጃ የተቀዳጀውም ኢትዮጵያዊው አትሌት ሹራ ቂጣታ ነው ኬንያዊው አትሌት ጂኦፍሬይ ካምዎሮር የሶስተኛ ደረጃን አግኝቷል። ጂኦፍሬይን ሁለት ደቂቃ ከአራት ሰከንዶች በመከተል የገባው ኢትዮጵያዊው አትሌት ታምራት ቶላ የአራተኛ ደረጃን አግኝቷል። ሁለት ሰዓት ከስምንት ደቂቃ ከ30 ሰከንድ አስመዝግቧል። በተመሳሳይ የኒውዮርክ ማራቶን የሴቶች ውድድር ኬንያዊቷ ማሪ ኬታኒ ካለፉት አምስት ዓመታት አንስቶ ትናንት ለአራተኛ ጊዜ ድል በመቀዳጀት ሁለተኛዋ ሴት አትሌት ሆናለች። ማሪ ኬታኒ ዘነኛዋ አትሌት የአገሯ ልጅ ቪቪያን ቼሪዮትን ሶስት ደቂቃ ከ13 ሰከንዶች በመቅደም ነበር ያሸነፈችው። ሮጣ ያጠናቀቀችበት የ2 ሰዓት ከ22 ደቂቃ ከ48 ሰከንድ ጊዜ በታሪክ ሁለተኛው ፈጣኑ ሰዓት ተብሎ ተመዝግቦላታል። በቻይና ሃንግጁ ማራቶን የሴቶች ውድድርም ኢትዮጵያውያቱ ከአንደኛ እስከ ሶስተኛ ደረጃ በማግኘት አሸንፏል። በውድድሩ ሂሩት ጥበቡ 2 ሰዓት ከ25 ደቂቃ ከ09 ሰከንድ በመሮጥ አንደኛ ስትወጣ ሁለት ሰዓት ከ 17 ደቂቃ ከ33 ሰከንድ የሮጠችው ፀሐይ ደሳለኝ የሁለተኛ ደረጃን አግኝታለች። የሦስተኛ ደረጃውን ሲፋ መላኩ ሁለት ሰዓት ከ31 ደቂቃ ከ47 ሰከንድ በመሮጥ አግኝታለች። ኬንያውያን ከአንደኛ እስከ አምስተኛ ደረጃውን ተከታትለው በያዙበት በሃንግዡ ውድድር ኢትዮጵያውያኑ መስፍን ተሾመና ሁሴን መሐመድ አሚን ስድስተኛና ሰባተኛ በመሆን አጠናቋል። ትናንት አዲስ አበባ ውስጥ በተከናወነው የቅዱስ ጊዮርጊስና የባህር ዳር ከተማ የእግር ኳስ ቡድኖች ግጥሚያ አንጋፋው ቡድን ወደ ፕሪምየር ሊጉ ባደገ ቡድን ለሽንፈት ተዳርጓል። የቅዱስ ጊዮርጊስ ቡድን ደጋፊዎች ቢጫና ቀይ ቀለማት ያላቸው መለያዎችን ስታዲየም ውስጥ በመያዝ በእንግሊዝኛ ሴቭ ጣና ላሊበላ ጣናንና ላሊበላን እንታደግ የሚል መልእክት አሳይቷል። ደጋፊዎቹንና እንግዳ ቡድኑን በደመቀ ሁኔታ የተቀበለው የቅዱስ ጊዮርጊስ ቡድን ጨዋታው ሲጠናቀቅ እንዳጀማምሩ የደመቀ ስሜት ይዞ አይደለም ከሜዳ አይወጣውም። ወደ ፕሪምየር ሊጉ ባደገው የባህር ዳር ቡድን አንድ ለዜሮ ሽንፈት ገጥሞታል። የቅዱስ ጊዮርጊስ ቡድን አሰልጣኝ ዘሪውን ሸንገታን ውድድሩን በተመለከተ በስልክ ቃለ መጠይቅ አድርገንላቸዋል። ለትናንቱ ጨዋታ ምን ያህል ተዘጋጅታችሁ ነበር ወደ ስታዲየም የሄዳችሁት? የመጀመሪያው ጥያቄ ነበር። ያው እኛ የሚገባውን ማድረግ ያለብንን የትሬኒንግ ፕሮግራማችንን ጨርሰን ወደ ስቴዲየም ሄደናል። ጥሩ ትሬኒንጎች ሰርተን ጥሩ ነገር አስበን ምን ይሄድ ነው። ግን ስገባ የነበረው የደጋፊ ድባብ የነበረው አትሞስፌር ቅዱስ ጊዮርጊስ ሁሌም ልማድና ሁሌም ይሄን ነው ማየሆኔ ትልቅ ማክበርና እሞ፣ ደጋፊዎች ፊት ስጫወት ለራሴ ውስጥ የሚሰማኝ ነገር አለ ትልቅ ነገር። ያንን ነገር ስንገባውን ላይ እያየ ነው ነበር። እኔ በጣም ትልቅ ፊል ያደረኩት በደጋፊዎች እና በዛ ትልቅ ድባብ ውስጥ ውጤቱ ማጣቱ ነው ውስጥ በጣም ያናደደኝ። የጠበቃችሁት እንግዲህ በፎቶግራፍም ለመመልከት እንደቻል ነው በተለያዩ የማህበራዊ መገናኛ ዘዴዎችም ተሰራጭቷል። ፎቶ የቅዱስ ጊዮርጊስ ደጋፊዎች በቀይ በቢጫ ደምቀው ሴቭ ጣና ጣናን እንታደግ የሚሉሉ ጽሑፍ ተደርገዋል። አጠቃላይ ዝግጅቱ ኳሱ ላይ ምን ይመስል ነበር? ሌላስ እንደዚህ ማህበራዊ ነክ ነገር ላይስ የተዘጋጃችሁበት በተለይ ማህበራዊ ነገሩ የቅዱስ ጎርጊስ ደጋፊዎች ሁሌም ማህበረን እንትን ውስጥ ይካፈላሉ፣ ፓርቲስፔት ያደርጋሉ። ለሁሉም ደራሽ ናቸው። ለሁሉም ነገር አይደለም ለክለባቸው ለማንኛውም ክለብ ትልቅ አምተን የሚያደርጉ ናቸው። የባህር ዳር ዳርዶች ለምሳሌ አምትና ስንጫወት ከባህር ዳር ጋር ነበር የተጫወትነው። የባህር ዳር ደጋፊዎችን ወደ ሱሉልታ ድረስ ሄደው አጅቦ ተቀብለ እንኳን በሰላም ወደ አዲስ አበባ ገባችሁ ብለው ደጋፊዎችን ተቀብለው ከመጀመሪያ ሳይጨመር ጀምሮ ማለት ነው አድርገውነና ስለ ቅዱስ ጎርጊስ ደጋፊ የምልህ ነገር እኔ ቃላቶችን ያንሱኛል እነሱ ለማውራት ማለት ያላቸው ነገር ያላቸው አትሞስፌሩ የመቀየር ያላቸው ዲሲፕሊን ተጫዋቾቻቸው እንዲያሸነፉ ዘጠናውን ደቂቃ የሚያደርጉት ነገር፣ ስህተቶች ይኖራሉ ሜዳ ውስጥ ብዙ ነገር ችለው ምን ብለው ትልቅ ነገር ዘጠና ደቂቃ ደጋፊ ደግፎ ተጫዋቾቹን ቲሙን አበረታርተው የተሻለ ነገር እንዲሰራ የሚያደርጉ ደጋፊዎች ናቸውና በነዚህ በእነዚህ ደጋፊ ውስጥ በመሸነፌ ትናንት ውጤት ለማጣቴ በጣም ነው የምናደረው። በዚህ አጋጣሚ በጣም ነው ይቅርታ ምላቸው ለእነሱ እንደው በአጠቃላይ ሲታይ የባህር ዳር ከተማ ቡድን ወደ ፕሪሚየር ሊጉ ያደገ ቡድን ነው። ያደገ ከመሆኑም አንጻር ብዙ ሰዎች ጊዮርጊስ እንዴት ተሸነፈ ብለዋል። ደጋፊዎችም በብርቱ ሁኔታ ሲደግፉም ነበር እና የት ጋር ነበረ የተሳሳተ ነገር የነበረው? ስህተት ከሆነም ወይምስ የእነሱ ጥንካሬ ጎልቶ ነው ምናምን አይደለም። ፉትቦል ትንሽ ስህተቶች ትልቅ ይሆናሉ። ትንንሽ ስህተቶች ናቸው። እኛ ላይ አንድ ስህተት ተፈጠረ። በዛ ሽጠጥ ስህተት ውስጥ ገባብን። ጎል እኛ ለማግባት የሞከር ናቸው ብዙ ኳሶች አሉ። እነዛ ኳሶች ደግሞ ገብቶ ሊሆን ኑሮ የተቀየረ ነበረ። ምንም ብዙ ወደ ጎል የመጡበት ጉዳይ የመጡበት ነገር አልነበረም። ባህር ዳር ከታችን እውነት የመጣው ግን ከቅዱስ ጊዮርጊስ ጋር ማንኛውም ቲም የታችኞቹም ቲሞች ሲጫወቱ ሀንድረድ ዋን ሁለት መቶ ፐርሰንት እያደረጉ ነው የሚጫ ሞቲቬሽን ናቸው የእኛ ልጆች ያ ነገር የላቸውም አለ እኛ ልጆች ከመግባባት ቀድሞ ገባብንና ከመግባባት ከአንዳንድ ነገር ጥሩ ነገር ለማድረግ ብዙ ነገር ይጥሩ ነበረ ብዙ ኳሶች ብዙ ቻንሶች አግኝቷን መጠቀም አንዷን እንኳን መጠቀም ሳንችል ያው ፉትቦል እንደዚህ አይነት ውስጥ የታጀበ ነገር ነው እና ልንሸነፍ ችለናል፣ እንጂ የተሻለ ከእኛ ቲም የተሻለ ሆነው ወይም በልጠውን አይደለም ያችን ያሸነፉን ማለት ነው። አሁንም ነገም ወደፊትም የምንጥረው የተሻለ ነገር ለመስራት ነው እና ከአሁኑ ስህተቶቻችን እንደምታነስተን ኳስ ሚስ ያደርግናቸው ኳሶች ብዙ አሉ። ለምን አደረገን? እንዴት ሆነ? ወዴት እንዴት ማድረግ ያለብን ነገሮች ሁሉ አስበን እንደገና ደግሞ ስህተቶቻችንን በጣም ቀንሰን የተሻለ ነገር ሰርተን ቲሙን ከዚህ በላይ ከፍ ለማረ ነው ነው። ከእግዚአብሔር ጋር ፍላጎቴም ጥረቴም አብሮኝ የሚሰሩትም ሰዎች ተጫዋቾቹ ጋር ያለው ፍላጎት ይሄ ነው። ይሄ መነሻም ሊሆነን ይችላል፣ እኛን ለማስተማሪያ ሊሆን ይችላል። በጊዜ ተባብለን የተለያየ ነው። የቅዱስ ጊዮርጊስ አሰልጣኝ ዘሬውን ሸንገታ ለሰጡን ማብራሪያ በዲ ደብልዩ ስፖርት ክፍል ስም ከልብ አመሰግናለሁ። እግዜር ይስጥልኝ እኔ እናመሰግናለሁ። የሻምፒዮንስ ሊግ በርካታ ግጥሚያዎች ነገና ከነገ በስቲያ በተለያዩ የአውሮጳ ከተሞች ይከናወናሉ። በነገ ዕለት ምሽት ቀዳሚ ጨዋታቸውን የሚያከናውኑት የእንግሊዙ ሊቨርፑልና የሰርቢያው የቤልግሬድ ቀይ ኮከብ ናቸው። በተመሳሳይ ሰዓት የፈረንሳዩ ሞናኮና የቤልጂጉ ክለብ ብሩዥ ይፋልማሉ ሊቨርፑል በነገ ዕለት ወደ ሰርቢያ የሚያቀናው ትውልደ አልባንያ የስዊዘርላንዱ አጥቂ ሼርዳን ሻቄሬን በቡድኑ ሳያካትት ነው። ለዚህ ደግሞ ምክንያቱ ቀደም ሲል ለዓለም ዋንጫ ማጣሪያ የመጀመሪያ ዙር ጨዋታ የስዊዘርላንድ ብሔራዊ ቡድን ከሰርቢያ ጋር ባደረገው ግጥሚያ ስዊዘርላንድ ሰርቢያ ላይ ግብ ሲያስቆጥር አጥቂው ግራና ቀኝ የሚመለከቱ ክንፎቻቸው የተዘረጉ አሞሮች ምስልን የሁለት እጆቹን ጣቶች ዘርግቶ በማጣመር በማሳየቱ በተነሳው ቁጣ ነው። ክንፋቸው የተዘረጉት አሞሮች ምስል የአልባኒያ አርማ መለያ ነው። ምንጫቸው ከኮሶቮ የሆኑት የአልባኒያ ዝርያዎች እንደ ጎርጎሪዮስ አቆጣጠር በ የሰሜን አትላንቲክ ቃል ኪዳን አባል ሀገራት በእንግሊዝኛ ምጻሩ የኔቶ ጦር ጣልቃ እስኪገባ ድረስ በሰርቢያ ጦር ኃይላት ጭፍጨፋ ተከናውኖባቸው ነበር። ከወር በፊት ሊቨርፑል የሰርቢያው ሬድስታርን አስተናግዶ አራት ለዜሮ በረታበት ጨዋታ ለቡድኑ መሰለፍ የጀመረው ሼርዳን ሻቂሪ የተወለደው ዩጎዝላቪያ ውስጥ ሲሆን እድገቱ ከቤተሰቦቹ ጋር በተሰደደበት አገር ስዊዘርላንድ ነው። ቡጢን የጎርጎሪዮሱ አዲስ ዓመት በሚጠባበት ዋዜማ ምሽት ቢሊዮነሩ ቡጢኛ ፍሎይድ ማይዌዘር ከጃፓናዊው የቡጢ እርግጫና ቅይጥ የፍልሚያ ጥበብ ባለድል ጋር ሊጋጠም ቀጠሮ ተይዞለታል። የ41 ዓመቱ ጎልማሳ ማይ ዌዘር ባለፈው ዓመት ኮኖር ማክ ግሬጎርን በማሸነፍ በሕይወት ዘመኑ ሃምሳኛ ድሉን ያስመዘገበ ቡጢኛ ነው። ተፋላሚው የ20 ዓመቱ ወጣት ቴኒሺን ናሱካዋ በበኩሉ በቡጢ እርግጫ ማለትም ኪክቦክሲንግ ለ27 ጊዜ እንዲሁም በቅይጥ የፍልሚያ ጥበብ ሚክስድ ማርሻል አርትስ ለአራት ጊዜያት አሸንፏል። እስካሁን አንድ ጊዜም አልተሸነፈም። ማይዌዘር ከዕድሜው ኩሌታ ከሚያንሰው ጃፓናዊ ጋር በአዲስ ዓመት ዋዜማ የሚያከናውነው የፍልሚያ አይነት ግን ቡጥ ይሁን ሌላ ገና አልታወቀም። አድማጮች፣ የስፖርት ጥንቅራችን በዙ ይደመደማል። ማን ተጋፍቶት ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።